የዕለቱ አብይ ርዕስ ይቀርባል። በዛሬው ዕለት በተለያዩ የኢትዮጵያ ከተሞች የተካሄዱ የተቃውሞ ሰልፎችን ይመለከታል። የኢትዮጵያ ሙስሊሞች ዛሬ አርብ በተለያዩ ከተሞች የተቃውሞ ሰልፍ ማካሄዳቸው ተነግሯል። በአዲስ አበባው አንዋር መስጊድና በሻሸመኔ ከተማ ሰልፎች የተሳተፉ ሁለት ሰዎችን ሰሎሞን ክፍሌ ባጭር ባጭሩ አነጋግሯል። መሀመድ አብዲ ነኝ ያሉትን የአዲስ አበባውን ተሳታፊ እናስቀድማለን። አጠቃላይ ሁኔታውን በማብራራት ይጀምራሉ። አጠቃላይ ዛሬ በተለይ የዛሬ ሳምንትና ዛሬ የተደረገው በጣም ብዙ ህዝብ ነው ያለው ያ እንግዲህ አላህ እርዳታውን ያምጣልን ነው። ምን ነበር የምትሉት? በጽሁፍ የያዛችኋቸው ሰሌዳዎች ይታያሉ። ፍትህ ፍትህ ይላሉ። በድምፅ ፍትህ መጨረሻ ላይ በተለይ አኗር ላይ ዱዓ ነው አደረግነው። ምንም ያልንትን ያልነገ ነገር የለም። በተለይ በጣም በከባድ ሁኔታ ዱዓ ተደርጓ፣ እንደገና ደግሞ ብዛት ነጫጭ ወረቀቶች ወረቀቶች ፍትህ የተጻፈባቸው ሰው ያው ለበለበ ያንን ነጭ ወረቀት በጣም ትልቅ ተቃውሞ እናደረገው። ከስተ ዛሬው በጣም ለየት የሚያደርገው ሁኔታ ሰው በጣም ነው ያለፉት ሳምንት እና የዛሬው ለየት ብሎ ነው ያለ የተሰማል የፖሊስ ፍቃድ ትጠይቃላችሁ እንዲህ በየጊዜው የተቃውሞ ሰልፍ ስትወጡ? እኔ በግሌ ያው እስካሁን ስለዚህ ከአል የተማር ነገር የለኝ ስጠይቅ እንትን አይቻላትም። ብቻ ዛሬ ለየት የሚያደርገው እስከ ዛሬ እየገፉን ራሱ ፖሊስ ሞ እየገፉን እንገድ ላይ ማለት ነው፣ እዛ ስናልፍ ይገፉናል፣ ግን ዛሬ ግን ምንም ነገር የለም ነበረ ምንድን ነው ሰራዊቶች እንደሚያ አባት እንትን ቀበሮ ነው እንደኛ የሚያድሉ ነው ምንድን ነው አጋጣሚ እየጠበቁትን የሚሉት የሚለው ጥርጣሬ እስከምገባ ከምገባ ድረስ እንትን ያለኝ ሰላማዊ እስከሆነ ድረስ ምንም ለሰላም ፍቃድ አስጠይቀዋለሁ አይመስለንም። እንደ ግሌ ማንም ሰው እኛ ሙስሊሞች ለመረበሽ ምናምን አይደለም የወጣ ነው። ሰላም ለማስፈን ነው እንጂ ሰላም እንትን ለማት ነው። ሁምታችን ለማሰማት ፍትህ ካለ ፍትህ የፍትህ ቃል እንዲሰማን ብለን ነው እንጂ ሌላ አይደለም የወጣ ነው። ፍትህ ጋር ነው መሄድ አለበት። ፍትህ መስፈን አለበት። ከምንም በላይ በሰው ልጆች መብት ሲን መከበር አለበት። በአንድ ሰው መብቱ ሳይከበር ዝም ብሎ ቢሮት እንደፈለገ ግን ቢናገር ምንም ጥቅም የለውም። እኛም አሳባችን መብታችን ይከበር፣ ፍትህ ይስፈን፣ ኢትዮጵያ ላይ የሁላችንም ሀገር እስከሆነ ድረስ ፍትህ መክፈን አለበት ነው። እሺ፣ አቶ መሐመድ አብዲ አመሰግናለሁ። በአዲስ አበባው አንዋር መስጊድ ተቃውሞ የተሳተፉትን አቶ መሐመድ አብዲን ነበረ ያደመጥ ነው። ሰሎሞን ወደ ሻሸመኔም ደውሎ ነበር። ማልበል እርሶን፣ እኔ ሳሊህ መሐመድ እባላለሁ ከሻሸመኔ በሻሸመኔ ከተማ የት አካባቢ ነው ዛሬ ሰልፉን ያደረጋችሁት? ዛሬ ተቃውሟችንን ያደረግነው በሻሸመኔ በአራዳ በመስጊድ አልህከም ነው። ምን ያህል ትሆናላችሁ የወጣችሁት? በጣም ህዝቡ ብዛት ስላለው በቁጥሩ መናገር ትንሽ ይከብዳል። ጥያቄያችሁ ዛሬ ምን ነበር? ከቀድሞው የሚለይ ነገር አለው? ከቀድሞ ምንም የምለየው ነገር የለም። መንግስት ስለጠየቅነው ጥያቄ እስካሁን ምላሽ ስላልሰጠን ዳግም ለጥያቄያችን ምላሽ እየጠበቅን እንደሆነ ለመንግስታችን ለማረጋገጥና እንዲሁም ለአሚሮቻችን ታዛዥ ለማሆን ስንል ነው ዛሬ በአራዳ በመስጊደት ህከም ተገኝተን ተቋማችንን ያሰማ። ምን ምን ነበር ጥያቄዎቻችሁ? እንደገና ለማስታወስ ለማስታወስ ያህል ጥያቄያችን ያው የመጅሊስን ምርጫ ነው። መጅሊስን እንምረጥ ስንል ያው መንግስት ደግሞ በራሱ ፍላጎት የራሱ ካድሬዎችን አስቀምጦ የመጅሊስ ምርጫን በቀበሌ አድርገዋል። ያ ደግሞ ተገቢ አይደለም፣ ተቀባይነት የለውም። ሁለተኛ ጥያቄያችን ደግሞ አወልያን በተመለከተ ነው። አወልያ በራሷ ቦርድ ስትተዳደር የምንለው ሶስተኛው ጥያቄ ደግሞ የአህባሽ አስተሳሰብ ከእስላም ያፈነገጠ ቡድን ስለሆነ በግድ በመንግስት አማካኝነት እና በመጅሊስ አማካኝነት ልጫንብን አይገባም የሚል ነው ጥያቄያችን። ለመሆኑ በየጊዜው ይህን ተቃውሟችሁን ለመንግስት ለማሰማ ስትወጡ ፍቃድ እየተሰጣችሁ ነው የምትወጡት? እኛ ምንም የምሰጠን ፍቃድ የለም። እኛ ስለ ፖለቲካ አይደለም እያደረግን ያለ ነው። የፖለቲካ አጀንዳን ይዘን አልመጣንም። እኛ እየጠየቅን ያለ ነው ስለ ሃይማኖት ነጻነት ነው የሃይማኖት ነጻነትን ለመጠየቅ ደግሞ እኛ ምንም ፍቃድ አያስፈልገንም። እያደረግን ያለ ነው ደግሞ በሰላማዊ መልኩ በመስጊዳችን ነው። ያለ ፍቃድ ወጣችሁ ተብላችሁ ከፖሊስ ጋር ችግር ሊፈጠር ቢችልስ? እኛ ያው ከዚህ በፊትም ችግር ፈጥሮ ነበር። እኛ በሰላማዊ መንገድ ድምጻችንን እያሰማን ያለ ነው። ከዚህ በፊት እንደምታወሰው አስራ ሰባት የመፍትሄ አፋላላጊ ኮሚቴ መርጠን መንግስት ጋር ልከን ነበር። እነዚያ አሁን በእስር ላይ የሚገኙ ኮሚቴዎች ማለት ነው። በሰላም ነው ህዝቡ የተበተነው። በጣም አመሰግናለሁ። እንደገና እኔም በጣም አመሰግናለሁ። አድማጮች፣ ይህን በአዲስ አበባና ሻሸመኔ ሙስሊሞች ተቃውሞ ሰልፍ አስመልክቶ ቀደም ሲል የሰማችኋቸውን ሰዎች አስተያየት ከየአካባቢው የመንግሥት ኃላፊዎች ለማጣራት ሞክረናል፤ መልስ አላገኘንም። ሰልፎቹ መካሄዳቸውና ሁሉም በሰላም መጠናቀቃቸውን ግን አረጋግጠናል።